እንደ ሀገር ዳግም ከተመሰረተች ዘንድሮ 68ኛ ዓመት በሚሞላት እስራኤል ውስጥ ከአርባ ዓመታት በላይ የኖሩ ኢትዮጵያውያን አይሁዳውያን መኖራቸው ይነገራል። በተለያዩ የመንግስት መስሪያ ቤቶችም ሆነ የፖለቲካ ፓርቲዎች ከፍ ካለ ደረጃ የደረሱም አልጠፉም። ግን ደግሞ በየተሰማሩበት የስራ መስክም ሆነ በተለያየ የህዝብ መሰብሰቢያና መገልገያ ስፍራዎች የዘረኝነት መንፈስ በተጠናወታቸው አንዳንዶች መገፋታቸውና መገለላቸው ሊቋረጥ እንዳልቻለ አቶ ፋንታውን አሰፋ ዳዊት የጠበቃ ድርጅት ስራ አስኪያጅ ይናገራሉ። ከሁሉ የሚረብሸን ደግሞ ይላሉ አቶ ፋንታውን፣ በተለይ እዚህ ሀገር በጣም እኛን የሚረብሸን ምንድን ነው? እስራኤል ሀገር ዲሞክራሲ ሀገር ነች። በህግና በፍትህ የምትመራ ሀገር ነች። ህጉ በእስራኤል ሀገር ማግለልን፣ ዘረኝነትን ህገ ወጥ አድርጎ ነው የሚመለከተው። እንደዚያ የሚያደርጉም በህጉ መሰረት መቀጣት አለባቸው ነው የሚለው። ሆኖም ግን ብዙዎቹ ይህንን ተግባር ላይ አላዋሉትም። እሳቸው እንደሚሉት ህጉ ቢኖርም በቆዳ ቀለማቸው ብቻ ተለይተው ለዘረኝነት መገለልና አድሎ መጋለጣቸው ለሚመለከታቸው የእስራኤል የመንግስት መስሪያ ቤቶች ሁሉ አቤቱታቸውን ያለመታከት በማቅረባቸው በኢትዮጵያውያን አይሁዳውያን ላይ የሚደርሰውን ለመከላከል አንድ ግብረ ኃይል እንዲቋቋም ምክንያት ሆነዋል። ጥያቄያቸውም በሀገሪቱ ህግ መሰረት በአጥፊዎች ላይ የሚጣለው ቅጣት ጠንክሮ የዘረኝነት ድርጊት የሚፈጽሙት ግለሰቦች፣ የመንግስት መስሪያ ቤቶችም ሆኑ ድርጅቶች እንዲቆጠቡና ሌሎችም ከዚያ አይተው እንዲታረሙ ነው። እስካሁን ጠቅላይ ሚኒስትር ቤንያሚን ኔትንያሁን ጨምሮ ከተለያዩ መንግስታዊ መስሪያ ቤቶች ጋር ያደረጓቸው ውይይቶች አዎንታዊ ውጤት ማስገኘታቸውን የጠበቃ ድርጅት ስራ አስኪያጅ ገልጸዋል። እንዲያም ሆኖ በተለይ ፖሊሶች ኢትዮጵያውያኑ ላይ የሚያደርሱትን ጥቃት በተመለከተ የሚመረምረው አካል እስካሁን ምንም እርምጃ ሳይወስድ ማድበስበሱ አሳሳቢ መሆኑን ጠቅሰው መፍትሄ እንዲፈለግለት እንዳመለከቱም አስረድተዋል። ብዙ ጊዜ ፖሊሶች ጥቃት በሚያደርሱበት ጊዜ የፖሊስ ምርመራ የሚያደርግ መንግሥታዊ አካል አለ። አቤቱታ ወይም ክስ በሚቀርብበት ጊዜ ብዙ ጊዜ ገና ምርመራ ሳያደርጉ እነዚህን ፋይሎችን ይዘጓቸዋል እና ይሄ አካል በትክክል ስራውን እንዲሰራና እነዚህ ፖሊሶች በሚወነጀሉበት ጊዜ በምንም አይነት እነሱ ለማዳን ሳይሆን ፍትሕ የሚገኝበትን መንገድ እንዲፈልጉ ጥፋት ያጠፉ ፖሊሶች በሕጉ መሰረት ፍርድ ቤት ቀርበው ፍርድ ቤት ውሳኔ እንዲሰጣቸው። አቶ ፋንታሁን አክለውም በእስራኤል የወጣቶች ማረሚያ ስፍራ ከሚገኙት ወጣት ጥፋተኞች አብዛኞቹ ኢትዮጵያውያኑ መሆናቸው ጉዳዩ ይበልጥ አነጋጋሪ እንዳደረገው ይናገራሉ። ፕሪዝን አለ የወጣቶች መታረሚያ ቦታ፣ ፕሮፖርሽኔት ባልሆነ መንገድ ብዙ የኢትዮጵያ ወዳውያን ወጣቶች ይገኙበታል። እኛ ጥያቄያችን ምንድ ነው? ይሄ እንዴት ሊሆን ይችላል? አንደኛ የኛ ኅብረተሰብ ወጣቶች ገና ሲፈጠሩ ወንጀለኞች ናቸው ወይስ ሲስተሙ ዘረኝነት በተሞላበት ሁኔታ እነሱን ብቻ በሚያያቸው ጊዜ እንደ ወንጀለኛ፣ ብዙ ጊዜም ባላጠፉት ጥፋት እነሱ እንዲያውም ተደብድበው ደብዳቤዎች ናቸው ተብሎ የሚታሰሩበት ጊዜም አለ። ይህና መሰል ሁኔታዎችን ለመለወጥ እንዲንቀሳቀስ የተሰየመውና የመጀመሪያ ስብሰባውን በዚህ ሳምንት ያካሄደው ግብረ ኃይል ቀጣይና ተከታታይ ውይይቶችን የሚያደርግባቸው ስብሰባዎች ይኖሩታል። ኢትዮጵያውያን ቤተ እስራኤላውያንን የሚመለከትበት ዓይን ችግር አለበት በተባለው በፖሊስ ውስጥ ይህን ለመለወጥ እንዲቻል በርካታ ኢትዮጵያውያን ቤተ እስራኤሎች በፖሊስነት እንዲመለመሉ ቀደም ብለው የገቡትም የማዕረግ እድገት አግኝተው ለማህበረሰቡ ችግር መፍትሄ እንዲያፈላልጉ መታቀዱንም አቶ ፋንታሁን ገልጸዋል። ሌሎች የመንግስት መስሪያ ቤቶችና ድርጅቶችም ከሰራተኞቻቸው ሁለት በመቶ ኢትዮጵያውያን አይሁዶች እንዲሆኑ ለማድረግም እንቅስቃሴ መጀመሩን ይህም እስከ ከንቲባነት ደረጃ እንደሚደርስም አመልክተዋል። የመገለልና የዘረኝነቱ ጥቃት በኢትዮጵያውያን አይሁዳውያኑ ላይ ይጥና እንጂ በሌሎቹ አናሳ በሆኑ ወገኖች ላይም የሚደርስ መሆኑን በማመልከትም አሁን የተጀመረው የለውጥ እንቅስቃሴ በቅርቡ ሳይሆን በረዥም ጊዜ ፍሬ ሊያሳይ እንደሚችልም ተስፋቸውን ገልጸዋል።